ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 27 2013 ዓ ም ዝግጅታችን ጀመረ የኢትዮጵያ የሱዳንና የግብፅ የውጭ ጉዳይና የውሃ ሚኒስትሮች አዲስ ድርድር ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ ዛሬ ጀምረዋል በትግራይ ክልል አብዛኛው አካባቢ የኤሌክትሪክ አገልግሎት ከተቋረጠ አምስተኛ ቀን ተቆጠረ ፕሬዝዳንት ጆ ባይደን የአገሪቱን መንገዶች ድልድዮችና ሌሎች መሰረተ ልማቶችን ለማዘመን በቅርቡ የሁለት ትሪሊዮን ዶላር በጀት ለመመደብ ማቀዳቸውን ይፋ አድርገዋል እነዚህንና ሌሎች ለዕለቱ የተሰናዱ ዝግጅቶችን ከዜናው በኋላ ታዳምጣላችሁ። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰ ሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች ዜናዎችን የማሰማችሁ ቆንጂ ይታየ ነኝ። የኢትዮጵያ የሱዳንና የግብጽ የውጭ ጉዳይና የውሃ ሚኒስትሮች አዲስ ድርድር ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ላይ ዛሬ ጀምረዋል። ድርድሩ እየተካሄደ ያለው አፍሪካ ህብረት ጥላ ስር ሲሆን የህብረቱ የወቅቱ ሊቀመንበር ኮንጎ ዲሞክራሲያዊት ሪፐብሊክ ነች። ዝነኛው ትውልደ ኢትዮጵያ ካናዳዊ ድምፃዊ አቤል መኮንን ተስፋዬ በመድረክ ስሙ ደ ዊኬንድ በኢትዮጵያ በረሃብ ላይ ለሚገኙ ዜጎች የሚውል የአንድ ሚሊዮን ዶላር እርዳታ መለገሱን ገለጸ። ከኢትዮጵያውያን ወላጆች ካናዳ ውስጥ ተወልዶ ያደገው እውቁ ድምፃዊ፣ የግጥምና የዜማ ደራሲ እንዲሁም የሙዚቃ ፕሮዲሰር እርዳታውን አስመልክቶ በትዊተር ገጹ ባሰፈረው ጽሁፍ በህዝቤ በኢትዮጵያውያን ላይ ህጻናትና አረጋውያንን ጨምሮ ያለ ምክንያት የሚፈጽመው ግድያ ነዋሪዎች በፍርሃትና በመንደሮቻቸው ላይ በሚደርስ ውድመት የተነሳ መፈናቀላቸውን ስሰማ ልቤ ይሰበራል ብሏል። በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አማካይነት ለሁለት ሚሊዮን ዜጎች ለመመገብ የሚውል የአንድ ሚሊዮን ዶላር እርዳታ ሰጥቻለሁ ሌሎቻችሁም የምትችሉ እንድትለግሱ ጥሬና አቀርባለሁ። ብሏል። ድምፃዊው የለገሰውን እርዳታ አስመልክቶ ትናንት መግለጫ ያወጣው በዩናይትድ ስቴትስ ለዓለም የምግብ ፕሮግራም ድጋፍ ለማሰባሰብ የሚሰራው ደብልዩ ኤፍ ፒ ዩ ኤስ ኤ ይህ ትልቅ እርዳታ በኢትዮጵያ ትግራይ ክልል በግጭቱ ምክንያት ለተጎዱ ዜጎች ነፍስ አድን የምግብ ድጋፍ ለማቅረብ እንደሚውል አስታውቋል። ወደ ኢትዮጵያ የኮቪድ-19 ወቅታዊ ይዞታ ዜና ስናልፍ በትናንትናው እለት 1878 ሰዎች ኮሮና ቫይረስ እንደያዛቸው መታወቁ በምርመራ እንደተገኘና በበሽታው ሳቢያ የ27 ሰዎች ሕይወት ማለፉን ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የተገኘው መረጃ ያሳያል። የትናንቶቹ የቫይረሱ ተጋላጮች የተገኙት ለ6962 ሰዎች በተደረገ ምርመራ ነው። በኮቪድ-19 ምክንያት በሀገሪቱ ህይወታቸው ያለፈው ሰዎች ቁጥር እስከ ትናንት 2963 መድረሱን ዕለታዊ መረጃው ጨምሮ ያሳያል። ከአስመራ ወደ አዲስ አበባ እንዲሁም ከአስመራ ወደ ዱባይ በዚህ የአውሮፓ ሚያዝያ ወር አጋማሽ በረራዎች በከፊል የሚጀመሩ መሆኑን የኤርትራ የትራንስፖርትና መገናኛ ሚኒስቴር አስታወቀ። በሁለቱ መስመሮች የሚጀመሩት ሳምንታዊ በረራዎች የኮሮና ቫይረስ መከላከል ደንቦችን በጥብቅ ተግባራዊ በማድረግ እንደሚከናወኑ ሚኒስቴሩ ዛሬ ባወጣው መግለጫ አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ውስጥ በግጭቶች በሚታመሰው የዳርፉር ክፍለ ግዛት በጎሳዎች መካከል በተነሳ ግጭት ቢያንስ 18 ሰዎች ሲገደሉ 54 ሰዎች መቁሰላቸውን የአካባቢውን ሐኪሞች ጠቅሶ አዣንስ ፍራንስ ፕሬስ ዘገበ። የሀኪሞቹ ኮሚቴ አሁንም ቁስለኞች ወደ ሐኪም ቤቶች እየመጡ ነው ብለዋል። ስፋት ባለው የዳርፉር ግዛት እንደ አውሮፓውያን አቆጣጠር በ2003 ዓ.ም በተቀሰቀሰው ከባድ ግጭት የ300ሺህ ሰዎች ሕይወት መጥፋቱንና ሁለት ነጥብ አምስት ሚሊዮን ነዋሪዎች ከቀያቸው መሰደዳቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። ግጭቱ ለአመታት ጋብ ብሎ የቆየ ቢሆንም በየጊዜው እያገረሸ መሆኑንም ዜናው ጨምሮ አመልክቷል። የሞዛምቢክ የጦር ኃይሎች ፓልማ የምትባለውን ከተማ ከአማጽያን ለማስለቀቅ በወሰዱት እርምጃ ብዛት ያላቸው ሽምቅ ተዋጊዎች መገደላቸውን አስታወቁ። ከተማይቱ እንደ አውሮፓውያን አቆጣጠር ከመጋቢት 24 ከ11 ቀን በፊት መሆኑ ነው። አክራሪ እስላማዊ ታጣቂዎች ደም ያፋሰሰ ጥቃት አድርሰው ተቆጣጥረዋታል። ፓልማን ለማስለቀቅ የተወሰደው ጥቃት አዛዥ የሆኑት እርምጃው አልተጠናቀቀም፣ ቢሆንም እስካሁን ብዛት ያላቸው አሸባሪዎችን ገድለናል ሲሉ ትናንት ተናግረዋል። ሽምቅ ተዋጊዎቹ በተቀናጀ ጥቃት የያዟት ከተማ የፈረንሳዩ ቶታል ኩባንያ የሚመራው የብዙ ቢሊዮን ዶላር የተፈጥሮ ጋዝ ፕሮጀክት እየተካሄደ ካለበት ስፍራ በጥቂት ኪሎ ሜትር ርቀት የምትገኝ ነች። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነት መውሰዱ ይታወሳል። በርካታ ሲቪሎችና ፖሊሶች የተገደሉ ሲሆን እስካሁን የተገደሉት ሰዎች እርግጠኛው ቁጥር አይታወቅም። ቶታል የነዳጅ ማውጣት እንቅስቃሴውን በጥቃቱ የተነሳ አቁሟል፣ ሰራተኞቹንም አስወጥተዋል። በዓለም አቀፍ የኮቪድ-19 ዜና ዩናይትድ ስቴትስ አንድ መቶ ሚሊዮን ሰዎችን ሙሉ በሙሉ በመከተብ የመጀመሪያ ሀገር ለመሆን እንደበቃች አስታውቃለች። ዩናይትድ ስቴትስ ባለፈው ሳምንት ይህን ከማስታወቋ ከአንድ ሳምንት አስቀድሞ ፕሬዝደንት ጆ ባይደን አንድ መቶ ሚሊዮን ነጠላ ክትባቶች መሰጠታቸውን ይፋ አድርገው እንደነበረ ይታወሳል። በሌላ በኩል የኮሮና ቫይረስ ስርጭቱ አሁንም በአንዳንዶቹ የዩናይትድ ስቴትስ አካባቢዎች ማሻቀቡን እንደቀጠለ ነው። የአውሮፓ ሀገሮች ደግሞ ከዩናይትድ ስቴትስ ጋር ሲነጻጸር የክትባት መርሃ ግብራቸውን ማፋጠኑ ላይ እየተቸጋገሩ ናቸው። ከአውሮፓ ሕዝብ ውስጥ የመጀመሪያውን ክትባት የወሰደው አስር ከመቶ ሁለቱንም ተከትበው ያጠናቀቁት ደግሞ አራት ከመቶ ብቻ መሆናቸውን የዓለም የጤና ድርጅት አስታውቋል። ይህ በዚህ እንዳለ በአንድ ጊዜ የሚጠናቀቀው የጆንሰን ን ጆንሰኑ ክትባት የሚመረትበት ቦልቲሞር ሜሪላንድ የሚገኘው ኤመርጀንት ባዮ ሶሉሽንስ የተባለው ማምረቻ ከዩናይትድ ስቴትስ የጤና ሚኒስቴር ጋር ክትባቱን ለማቅረብ በተፈራረመው ውል ላይ የ23 ሚሊዮን ዶላር ማስተካከያ እንዳገኘ አስታውቋል። 23 ሚሊዮን ዶላሩ በተለይ ለጆንሰን ን ጆንሰን የኮቪድ-19 ክትባት ግብአት ማምረቻ ለመግዛት ወጪ የሚደረግ መሆኑን ነው ኩባንያ ያስታወቀው። በቅርቡ በወጡ ሪፖርቶች የኤመርጀንት የክትባት ማምረቻ ሰራተኞች ብዛት ያለው ክትባት ያመረቱት የጆንሰን ን ጆንሰንንም የአስትራዜኒካንም ክትባት ግብአት ቁሶች ተጠቅመው መሆኑ መገለጹ ሲታወስ። ይሁን እንጂ ጉዳዩ የተደረሰበት ክትባቶቹ ከመላካቸው አስቀድሞ መሆኑ እንደተዘገበ የሚታወስ ነው። በመጨረሻም በሚያንማር የተቃውሞ እንቅስቃሴው እንደቀጠለ ነው። ጎዳና ላይ ሰው እየወጣ በእስር ላይ ላሉ ተቃዋሚ መሪዎች በጭብጨባ ድጋፉን እየገለጸ ነው። ይህ በዚህ እንዳለ የወቅቱ የደቡብ ምስራቅ እስያ ሀገሮች ማህበር ቀመንበር የሆነችው ብሩናይ የክልሉ ሀገሮች መሪዎች የሚያንማርን ሁኔታ በተመለከተ ስብሰባ አድርገው እንዲነጋገሩ ጠይቃለች። የኢንዶኔዥያና የብሩናይ መንግስታት በጋራ ባወጡት መግለጫቸው ኢንዶኔዥያ ጃካርታ ላይ በሚገኘው የማህበሩ ጽህፈት ቤት ጉባኤ እንዲከፈት ለሚኒስትሮቻችንና ለከፍተኛ ባለስልጣናት አስፈላጊውን ዝግጅት እንዲያደርጉ መመሪያ ሰጥተናል ብለዋል። በሚያንማር ሲቪላዊውን መንግስት ገልብጦ የጦር ሰራዊቱ ስልጣን መያዙን ተከትሎ በተነሳው የተቃውሞ እንቅስቃሴ ወታደራዊው መንግስት በወሰደው የኃይል እርምጃ ቢያንስ 557 ሰዎች ተገድለዋል፣ ከ2750 በላይ ደግሞ እንደቆሰሉ ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መጋቢት 27 2013 ዓ.ም ምሽት ፕሮግራም ነው። እኔ እንዲያውም ከአሁን በኋላ ይመስለኛል የቫይረሱንም ትክክለኛውን ጸባይ የምናየው አዲሱን ማለት ነው። ምህዳር በሽታም ጊዜ እንደዚህ ነው የሆነው። አስራ ሁለት ና አስራ ሶስት ወራት እኮ ልዩነት አላቸው። የእኛ ሀገር አካባቢ ሲጠቃ ና የሰሜኑ ዓለም ክፍል ሲጠቃ እና ግድ የለም። ይሄ ያላለቀ ታሪክ ነው። ከአሁን በኋላ ነው ብዙ መጥፎ ነገር የምናየው። እዚህ ነገር ላይ ትክክል መሆን አልፈልግም። እንደ ትንቢቴ ገንሱ የሚመስለኝ እኔ ዶክተር አሰፋ ጄጃው መኮንን ናቸው በኢትዮጵያ የጸረ ኮቪድ-አስራ ዘጠኝ ዘመቻ በንቃት ከሚሳተፉ ነዋሪነታቸውን እዚህ በዩናይትድ ስቴትስ ያደረጉ ሁለት የሙያ አጋሮቻቸው ዶክተር እናውጋው ማሀሪ ና ዶክተር ገበየው ተፈሪ ጋር በመሆን በኢትዮጵያ አሳሳቢ የሆነ የመጣው የኮሮና ቫይረስ ወረርሽኝ ማህበረሰቡ ላይ እጅግ የከፋ ጉዳት ከማድረሱ አስቀድሞ በተጨባጭ ሊደረጉ የሚችሉ አማራጮችን ለመፈተሽ በተዘጋጀው ውይይት ላይ ተሳትፈዋል። ቆየት ብለው ይመለሳሉ። ዝግጅቶቻችንን ከራዲ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ ታገኙናላችሁ። አሁን ወደ ዕለቱ አብየረስ እንለፍ። የኢትዮጵያ የሱዳንና የግብጽ የውጭ ጉዳይና የውሃ ሚኒስትሮች አዲስ ድርድር ኮንጎ ዴሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ ትላንት ጀምረዋል። ድርድሩ እየተካሄደ ያለው በአፍሪካ ህብረት ጥራ ስር ሲሆን የህብረቱ የወቅቱ ሊቀመንበር የኮንጎ ፕሬዚዳንት ፊሊክስ አንቷን ቺሴዴኬ ናቸው። የአዲስ አበባው ዘጋቢያችን እስክንድር ፍሬውን መስመር ላይ ይዣለው። እስክንድር እንደምናመሸህ፣ በዚህ ጉዳይ ያገኘኸው መረጃ ምን እንደሆነ ስቲል አድማጮቻችን አካፍለን። እንደምናመሸሽ ሲሆን ቺም እንዳልሽው የሶስቱ ሀገራት የውጭ ጉዳይና የውሃ ሀብት ሚኒስትሮች ናቸው። ኮንጎ ኪንሻሳ ውስጥ ድርድራቸውን የጀመሩት ትናንትና ዛሬም ቀጥሎ ውሏል። ድርድሩ እንግዲህ የኮንጎ ፕሬዚዳንት ፊሊክስ ቺሴኬዲ ናቸው በንግግር ያስጀመሩት የኮንጎ ፕሬዚዳንት እንደምታውቁት የወቅቱ የአፍሪካ ህብረት ሊቀመንበር ናቸው ከደቡብ አፍሪካ በመረከብ ማለት ነው። ሀገራቱ በአዲስ መንፈስ እንዲደራደሩና አንድ ወይም ከዚያ በላይ የሆኑ የተስፋ መስኮቶችን እንዲከፍቱ ጠይቀዋል። የኮንጎ ፕሬዚዳንት እያንዳንዱን እድል እንዲጠቀሙበትም አሳስበዋል። ተሳታፊዎቹ ለአፍሪካ ችግሮች አፍሪካዊ መፍትሔ ለመፈለግ ፈቃደኛ በመሆናቸውም አመስግነዋል። የሶስቱም ሀገሮች ህዝቦች የውሃ የምግብና የጤና መብት አላቸው ሲሉም ተናግረዋል። ድርድሩ ያው ትናንት ነው የተጀመረው፣ ዛሬም ቀጥሎ ውሏል። ይህንን በተመለከተ ግን እስካሁን ከኢትዮጵያ ወገን የተባለ ነገር የለም። መረጃዎች ግን በተለያየ መንገድ መውጣታቸውን ቀጥለዋል። ግን እስክንድር፣ እስካሁን ባለው ሂደት በግልጽ የሚታወቀው የመንግስታቱ አቋም ምንድን ነው? እንግዲህ ሲሆን የመንግስታቱ አቋም በተለያየ መንገድ እየተገለጸ ይገኛል። ሰሞኑንም ለምሳሌ የግብፁ ፕሬዚዳንት ሰሞኑን በሰጡት አስተያየት ማንም ቢሆን የግብፅን አንድ ጠብታ ውሃ እንዲወስድ አይፈቀድለትም ብለዋል ያ ከሆነም አካባቢው ታይቶ ወደማይታወቅ አለመረጋጋት ይገባል ብለዋል። ሱዳን ደግሞ ሰሞኑን ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የተባበሩት መንግስታት በአደራዳሪነት እንዲሳተፉ ጥሪ አቅርባለች። ከተባበሩት መንግስታት በስተቀር እንደምታውቁት ዩናይትድ ስቴትስ እና የአውሮፓ ህብረት ከዚህ ቀደምም በታዛቢነት ሲሳተፉ ነበር። የአሁኑ በሱዳን የቀረበው ጥያቄ ግን የተባበሩት መንግስታትን በተጨማሪነት ያስገባ እንደዚሁም የታዛቢነት ሚናቸው ወደ አደራዳሪነት ከፍ እንዲል የሚጠይቅ ነው። የኢትዮጵያን አቋም ስናይ ኢትዮጵያ ከአደራዳሪነት አንጻር ለአፍሪካዊ ችግር አፍሪካዊ መፍትሄ የሚለውን መርህ ትደግፋለች። በሱዳን የቀረበውን ሀሳብም አትቀበልም። ከዚህ ቀደም ዋሽንግተን ላይ በፕሬዚዳንት ዶናልድ ትራምፕ አስተዳደር የተዘጋጀውን ሰነድ አልፈርምም በማለትም ጉዳዩ ወደ አፍሪካ ህብረት እንዲመለስ ማድረጓ ይታወሳል ሲሆን ነገር ግን አሁን በአፍሪካ ህብረት አደራዳሪነት እየተካሄደ ያለውን ውይይት ቀጥላለች ኢትዮጵያ። ሌላ ከኢትዮጵያ አንጻር የሚታወቀው አቋም ሰሞኑን በጠቅላይ ሚኒስትሩ እየተገለጸው ነው። እንግዲህ እንደምታውቁት ይህ ድርድር የተጀመረው ሁለተኛው ዙር ሙሌት ሊካሄድ ሶስት ወራት ሲቀሩት ነው። ኢትዮጵያ ሁለተኛውን ዙር ሙሌት ለማካሄድ እየተዘጋጀች መሆኑን በተለያዩ አጋጣሚዎች ገልጻለች። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለፓርላማው ባደረጉት ገለጻም ይህ የሁለተኛ ዙር ሙሌት በተያዘለት የጊዜ ገደብ እንደሚካሄድ ነው የገለጹት። እንግዲህ ሁለተኛው ዙር ሙሌት የግንባታው ሂደት የግድ የሚለው ነው፣ የሚቆም ነገር አይደለም። ያንንም የምናቆም ከሆነ አንድ ቢሊዮን ዶላር ያሳጣናል ሲሉ ነው ጠቅላይ ሚኒስትሩ ለፓርላማ አባላት ያብራሩት። እና በኢትዮጵያ በኩል ያለው አቋም ይሄ ነው። እንግዲህ እስክንድር፣ እስካሁን በድርድሩ ላይ ከኢትዮጵያ መንግስት በኩል የተሳተፉትን ለማግኘትና ለማነጋገር ሙከራ ስታደርግ ነበርና ከምን ደረሰ? እንግዲህ በኢትዮጵያ በኩል የኢትዮጵያ የውጭ ጉዳይ ሚኒስትር እና እንደዚሁም የውሃ ሀብት ሚኒስትር ናቸው በዚህ ድርድር ላይ ጉዳዩ የሚመለከታቸው። የኢትዮጵያ ዋነኛ ተደራዳሪ የሆኑትን የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለን በማህበራዊ ትስስር ገጻቸው አማካኝነት ዛሬ ጠዋት ማግኘት ችዬ ነበረ በድርድሩ እየተሳተፉ እንደሆነ እና ለጊዜው መረጃ መስጠት የሚችሉበት ሁኔታ ላይ እንዳልሆነ ነው እየጠቆሙት። እሳቸውን ለማግኘት የማድረገውን ጥረት እንደቀጠልኩ ነው። እንግዲህ ከሳቸው ደግሞ ተጨማሪ መረጃ ስናገኝ መለስበታለሁ። እሺ፣ እናመሰግናለን። እስክንድር፣ እንዳልከው ተጨማሪ መረጃዎችን አካተ በነገው ምሽት ተጨማሪ ዘገባ ታስደምጠናለህ ብለን ተስፋ እናደርጋለን። ለአሁኑ ግን እናመሰግናለን። አመሰግናለሁ። እዚያ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ዝግጅታችን ሳምንታችንን ይቀጥል። በትግራይ ክልል አብዛኛው አካባቢ የኤሌክትሪክ አገልግሎት ከተቋረጠ አምስተኛ ቀን ተቆጠረ። የኢትዮጵያ ኤሌክትሪክ አገልግሎት የመቋረጡ መንስኤ ምን እንደሆነ እስካሁን እንዳላወቀው ጠቅሶ ችግሩን ለማወቅ እየጣረ መሆኑን ገልጿል። ሙልጌታ ጽብሀ በስልክ ዘገባ ደርሶናል። በትግራይ ክልል አብዛኛው አካባቢ የኤሌክትሪክ አገልግሎት ከተቋረጠ አምስተኛ ቀኑ በትግራይ ክልል ባለፈው ሐሙስ ከቀትር በኋላ የተቋረጠ የኤሌክትሪክ አገልግሎት እስከ ዛሬ ሁለት አልተመለሰም። አገልግሎቱ ከክልሉ ደቡባዊ ዞን አንዳንድ ከተሞች ውጭ ተቋርጧል። በመቀለ ከተማ ዳቦ በመጋገር የሚተዳደሩ አቶ አብረሃትማ እየተባሉ ተናገሩት ኤሌክትሪክ ባለፉት አምስት ቀናት በመቋረጡ እስራቸው ላይ እንቅፋት እንዳጋጠማቸው ገልጸዋል። በዚህም ሲሰራ አጋጥሞኛል ብለዋል። በቤት ውስጥ ምግብ ለማብሰል እና መገናኛ ብዙሀን ለመከታተል አስቸጋሪ መሆኑን ነው የገለጹት። የኤሌክትሪክ መቋረጡ በተደጋጋሚ እያጋጠመ ቶሎ ጥገና ባለመደረግ ብዙ ቀናት መቆየት መንግስት፣ ሆን ብሎ ህዝቡን ለመጉዳት እያደረገው ያለው ነው ብለው እንደሚያምኑ ተናግሯል። ችግሩ ቶሎ ባለመፍታት ህዝቡ በኢኮኖሚ ለማዳከም የሚደረግ የፖለቲካ ሴራ ነው ብለዋል። አቶ ጌታቸው ገብረ ሚካኤል የተባሉ የከተማ ነዋሪ በበኩላቸው የኤሌክትሪክ አገልግሎቱ በመቋረጡ እንደ ውሀ ያሉ አገልግሎቶችም ተቋርጧል። በዚህም ችግር ውስጥ ነን የምንገኘው በማለት ተናግረዋል። መንግስት ለህዝቡ አስቦ ቶሎ መፍትሄ ሊያበጅለት ይገባል ብለዋል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት የኮሚኒኬሽን ዳይሬክተር አቶ ሞጎስ መኮንን በጉዳዩ ላይ ምላሽ ጠይቀናቸው የኤሌክትሪክ መቋረጡ ምክንያት እስካሁን ተቋማቸው ማወቅ አለመቻሉ ተናግሯል። ከባለፈው አርብ ጀምሮ የተቋረጠበት መስመር ከመኮኒ ወደ መቀለ የሚወስድ መስመር መሆኑንና የጥገና ሰራተኞችም ተሰማርተው ችግሩን እየፈተሹ ነው ብለዋል። የኤሌክትሪክ ኃይሉ መቋረጥ ተጠግኖ መቼ ነው አገልግሎት የሚጀምረው ብለን ጠይቀናቸው የተፈጠረው ችግር ባለመታወቁ የሚስተካከልበት ጊዜም በግልጽ ለማውራት ያዳግታል በማለት መልስ ሰጥቷል። በተደጋጋሚ ኤሌክትሪክ የሚቋረጥበት ምክንያት ፖለቲካዊ ነው ተብሎ በአስተያየት ሰጪ የተነሳው መልስ ሲሰጡም ኤሌክትሪክ መቋረጥ ፖለቲካዊ ነው ብሎ መናገር ስሜት አይሰጥም ብለዋል። በክልሉ በቅርቡ ያጋጠሙ የኤሌክትሪክ መቆራረጦች በትላልቅ መተላለፊያ መስመሮች ስለተበጠሰ ነው ብለዋል። ይህ ያደረገው አካል የሆነ ይሁን ተቋማችን አክስሯል በማለት ገልጸዋል። የሕዝቡ ደግሞ ማህበራዊና ኢኮኖሚያዊ ስራዎችን ተደናቅፏል በማለት ተናግሯል። በደረሰው ጉዳት ጀርባ ይህ ነው ያለው ብሎ መናገር ግን አስቸጋሪ ነው ብለዋል። ከአሜሪካ ድምጽ ሙሉጌታ በኋላ። ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኦሮሞ ነጻነት ግንባር ስራ አስፈጻሚ አባል አቶ አብዲ ረጋሳ ዛሬ በኦሮሚያ ጠቅላይ ፍርድ ቤት ወንጀል ችሎት ቀርበው የመከላከያ ምስክሮችን ለመስማት የተያዘው ቀጠሮ ምስክሮች ባለመገኘታቸው ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የችሎቱን ውሎ የተከታተለችው ፀሐይ ዳምጠው ተከታዩን ዘግባለች። አቶ አብዲ ረጋሳ ከተከሰሱባቸው ሶስት ክሶች መካከል አንዱ ውድቅ ሲደረግ ሌላኛውን ፍርድ ቤቱ እየተመለከተ መሆኑን ያስረዱት የሕግ ጠበቃቸው በዛሬው ዕለት የቀረቡትም በዚያ የክስ ጉዳይ ላይ የመከላከያ ምስክሮችን ለማሰማት ነው ብለዋል። ይሁን እንጂ ጠበቃቸው አቶ ቱሊባይሳ አክሎ እንዳስረዱት የመከላከያ ምስክሮቹ በተለያዩ ምክንያቶች ዛሬ ችሎት አልቀረቡም። ምስክሮቹ ያልቀረቡበት ዋና ምክንያት ሁለት ናቸው። እነሱም አንደኛው ኮሎኔል ገመቸ ያና በፌዴራል ማረሚያ ቤት የክሊንቶ ማረሚያ ኦሮሚያ ጠቅላይ ፍርድ ቤት በጻፈው ደብዳቤ የደረሰን ትእዛዝ፣ የተፈረመው በዳኛ ሳይሆን የሕግ ኦፊሰር ወይም ሌጋል ኦፊሰር በሚባል ሰው ስለሆነ ይህንን በዚህ ትእዛዝ አናቀርብም የሚል ነው። ኮሎኔል ገመቹ አያና የታሰሩት በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ስለሆነ ይሄ ፍርድ ቤት ኮሎኔሉ በኦሮሚያ ጠቅላይ ፍርድ ቤት ቀርቦ የምስክርነት ቃላቸው እንዲሰጡ መፍቀድ ነበረበት፣ እናቀርብም የሚል ደብዳቤ ልኳል። ሌላው በምስክርነት የተቆጠሩት ኦሮሞ ነጻነት ግንባር ሴት ግራንበር የጃል ዳውድ ብሳ ናቸው። ፍርድ ቤቱም ትእዛዝ አወጥቶ ነበር። ይሁን እንጂ የጃል አብዲ ቤተሰቦች ይህንን መትሪያ ይዘው ወደ ጃል ዳውድ ቤት ሲሄዱ የመንግስት ጸጥታ ኃይሎች አካባቢውን ተቆጣጥሮ ስላሉ ወደ እሳቸው ቤት ገብታችሁ መጥሪያ ማድረስ ወይም መስተታትሉን ብለው ከልክለውናል የሚል ቤተሰቦቻቸው ይህንን ነግረውናል። ይህንኑ ለፍርድ ቤት አስረድተን ነበረ። ስለዚህ መቅረብ አልቻሉም ማለት ነው። ዛሬ እንግዲህ ፍርድ ቤቱ የመከላከያ ምስክር መስማት አልቻለም። የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚ አባል አቶ አብዲ ረጋሳ ከታሰሩ ከአንድ አመት በላይ ሲሆናቸው በተለያዩ የኦሮሚያ ክልል ፍርድ ቤቶች ሲቀርቡ መቆየታቸው መሆናቸውንም አቶ ቱሊ ተናግረዋል። ሶስት ጊዜ የዋስትና መብት ተፈቅዶላቸው መዝገባቸውም ተዘግቶ ነበር ያሉት አቶ ቱሊ እንደ አዲስ የተከሰሱበትን ዘርዝረዋል ጉዳይ ነው ተከሰቱት አንደኛው የቴሌኮም ፍሮድ ወይም የቴሌኮም ማጭበርበር የሚባል አንድ ቱሪያ ሞባይል ይዘዋል የሚል ነው እሱም በተመለከተ ኢትዮ ቴሌኮም መግለጫ እንዲሰጥ ታዞ ነበረ እነሱ መግለጫ ልኳል እሱን ፍርድ ቤቱ በራሱ የሚመረምረው ነው የሚሆነው ከዚህ በፊት የነበረው ክስ አንደኛ ክስ ብለው አካባቢ ያቀረበው ውድቅ ሆነዋል የአለም ዲረጋሳ የኦነግ ወታደሮች እሳቸውን ፈቶ ወደ ሰላማዊ ኑሮ እንዲመለሱ በተባለበት ጊዜ እሳቸው ወደ ቦረና ዞን ሎሎ አካባቢ በመመላለስ የኦሮሞ ነጻነት ግንባር ወታደሮች ወደጥቅ ፈጥተው ወደ ሰላማዊ ኑሮ እንዳይመለሱ ቀስቅሰዋል የምል ሰፍ የክስ ቀርቦባቸው ነበረ። እሱ ላይ የአካባቢ በህግ ምስክር ከተሰማ በኋላ በክሱ መሰረት አላስረዱም ተብሎ ውድቅ ሆነዋል። የኛው አንድ ክስት ነው። አሁን የቀረው እሱ ምንድን ነው ያለ በሁለት ሺ ስምንት በኢትዮጵያን አቆጣጠር ሶሎሎ የሚባል አካባቢ ላይ አንድ የግል ተበዳይ በእሳት እንዲቃጠል ግዛት ሰርተዋል የሚል ነው። በዚህኛው ላይ በአቃቤ ህግ በኩል አንድ የሰው ምስክር ብቻ ነው የቀረበው። የግል ተበዳዩ በእሳት ስለበለበ መሆኑን ከሚያሳይ ሆስፒታል ቀርቧል። በሱ ላይ መከላከያ ምስክር እንድናቀርብ ነበር ዛሬ የታዘዛል። የኦሮሚያ ጠቅላይ ፍርድ ቤት ወንጀል ችሎት የአቶ አብዲ የመከላከያ ምስክሮች ባለመቅረባቸው ለሚያዝያ 13 2013 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በኦሮሚያ ልማት ማህበር ኦልማ ከአርባ በላይ የአዳሪ ትምህርት ቤት ከአስራ ሁለተኛ ክፍል ተፈታኞች ከስድስት መቶ በላይ ውጤት ማምጣታቸውን ትምህርት ቤቱ አስታወቀ። የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መስተዳድር አበበ ዘውዴ ተማሪዎቻቸው ለውጤት እንዲበቁ ሲሰሩ መቆየታቸውን ገልጸዋል። ከስድስት መቶ በላይ ካመጡት መካከልም የአሜሪካ ድምጽ ያነጋገራቸው ወንድና ሴት ተማሪዎች ለዚህ ውጤት የበቁበትን ሚስጥር ተናግረዋል። ናኮር፣ መልካ ተጨማሪ አለው። ተማሪን አውል ሳሙኤል በኦሮሚያ ልማት ማህበር ኦልማ የአዳማ ዳሪ ትምህርት ቤት የአስራ ሁለተኛ ክፍል ተፈትኖ ከሰባት መቶ ውስጥ ስድስት መቶ ሀምሳ ሶስት በማምጣት በሀገር አቀፍ ደረጃ ከፍተኛ ውጤት ካመጡ ተማሪዎች መካከል ሶስተኛ መሆኑን ይናገራል። ስለ ስኬቱ ሚስጥርም እንዲህ ይላል። ከዚህ ውጤት ጀርባ ያለው ሚስጥር ምንድን ነው ካልከኝ የስኬቴ ምክንያቶች ሶስት ናቸው። አንደኛው ከመምህራኖቼ ጋር ተቀራርቤ ይሰራ ነበር፣ ልክ እንደ ቤተሰብ ማለት ነው። ሁለተኛው የቤተሰቤ ክትትልና ድጋፍ ሲሆን፣ ሶስተኛው ደግሞ የዓላማዬ ጽናት አግዞኛል። ዓላማዬን ስለማቅ በኮሮና ቫይረስ ስጋት ሳልበገር ቀንና ሌሊት ሳልል ጠንክሬ በማንበቤ ለዚህ በቅቻለሁ ነው ብሏል። በአዳሪ ትምህርት ቤቱ ከሴቶች ከፍተኛ የሆነውን ስድስት መቶ አርባ ሁለት ያመጣችው ቤቴሌም ደረጀም እንዲሁ ለዚህ ውጤት እንዴት መብቃት እንደቻለች ገልጻለች። ያመጣሁት ውጤት ስድስት አርባ ሁለት ነው። በግጽ ውጤቱ በጣም ደስተኛ ነኝ። የጠበቅኩትም ውጤት ነው ማለት ይቻላል። ከስድስት መቶ በላይ ጠብቄ አምጥቻለሁ። ከስድስት መቶ በላይ የጠበቅኩትም ከስድስት መቶ በላይ ማምጣት ስለሚያስደስት ነበረ ለፍቻለሁ ሰርቻለሁ ብዬ አስባለሁ ደግሞ በስርዓት አጥንቻለሁ ያ ውጤት ይገባኛል ብዬ ነው የማስበው። ኮቪድ ቢኖርም ተስፋ አልቆረጥኩም፣ ሳጠና ነበረ በጥቂቱ ተስፋ የሚያስቆርጡ ነገሮች ነበሩ። ሞራል አይኖርም እንደ ድሮ። ግን በስርዓት አቅንቻለሁ። ለውጤቱ ትልቁ ነገር ብዬ የማስበው በስርዓት ማቅናቴ ነው። አስተማሪዎች በእርግጥ በጣም አግዘውኛል። ሌሎን እንደ ሌሎች ትምህርት ቤቶች አይመስለኝም። እኛ ትምህርት ቤት ሞዴልም ተፈትነናል። በበቂ ሁኔታ ተዘጋጅተናል ለፈተናው። ከዚህ በፊት የነበሩ ፈተናዎችን ሰርተናል፣ ጥያቄዎችን ሰርተናል እና ራሳችንን ገምግመናል። ጥሩ ነው ብዬ አስባለሁ። ተማሪ ኤልያስ ሻንቆም ስድስት መቶ ሀምሳ ያመጣ ሲሆን አንድ ተማሪ ጊዜውን በአግባቡ ተጠቅሞ ካነበበ የሚከብደው ነገር የለም ይላል። ያወጣው አስተማሪዎችም ቴሌግራም ማላግ ቻ ተማሪዎቹ የኮቪድ-19 ተጽዕኖ በመቋቋም ለቀጣዩ የከፍተኛ ተቋም ትምህርትም ዝግጅት እያደረጉ መሆናቸውን ገልጸዋል። ስለወደፊት እቅዳቸውም እንዲሁ አክለው ተናግረዋል። የሕክምና ሳይንስ ኮሌጅ ገብቼ ሐኪም ሆኜ ሕዝብና ሀገሬን ማገልገል እፈልጋለሁ። ለሌሎች ተማሪዎች ያለኝ መልእክት ለኮቪድ-19 ስጋት ሳይበገሩ ራሳቸውን ከወረርሽኙ የተከላከሉ ጊዜያቸውን በዋዛ ፈዛዛ ከሚያሳልፉ ጠንክረው እንዲያነቡና ጥሩ ውጤት እንዲያመጡ እመክራለሁ ብሏል። እንደኛ አመት የሆነ ተማሪ አለ ብያለሁ አስበው። የኛ ባስተማሪዎች ብዙ ተጎድተናል። ኮቪድ ዘጠኝ ወር ምናምን ቤት አስቀምጦናል ኔጌቲቭ ፓርቱን ብቻ ማየት ሳይሆን በፖዘቲቭ ወይ መጠቀም ጥሩ ነው ቤት መቆየታችን በደንብ እንድናጠና እረፍት ሆናል በእርግጥ አዎ ሴት ወንድ እኩል ነው ሁሉም ማምጣት ይችላል ስድስት አርባ ሁለት አለም ከፍተኛ ውጤት የመጣው ስድስት ስሳ ዘጠኝ ማምጣት ይችላል የትኛውም ሰው ሴትም ይሁን ወንድ ዋናው ትልቁ ነገር የምር ለዛ ነገር ትልቅ ፍላጎት አለን የሚለው ነው ሲቀጥል ፍላጎቱ ካለን እሱን ለማሟላት ምን ማድረግ አለብን የሚለው ነገር ነው ካለፉ ጥያቄ ከኛ የሚጠበቀውን ነገር ከተወጣ ፈጣሪ ምረቶ ያን ውጤት እናስመዘግባለን የሚል ተስፋ ነው ያለኝ። ሜሲን ነው የምመርጠው። የትኛውም ዩኒቨርሲቲ ብገባም ፕሮሽ መናሊሴ ሜሲ እንደምገባ ተስፋ አረጋለሁ። የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መምህር አበበ ዘውዴ ተማሪዎቻቸው ለውጤት እንዲበቁ ሲሰሩ መቆየታቸውንና ባስመዘገቡት ውጤትም መደሰታቸውን ገልጸዋል። በዚህ አመት ሰባ ሶስት ወንድና ሀምሳ ሁለት ሴት ተማሪዎችን ይዘን ነው ለአስራ ሁለተኛ ክፍል ፈተና ስናዘጋጃቸው የነበረው እንደ ትምህርት ቤታችን ከስድስት መቶ በላይ ያመጡ ተማሪዎች አርባ ስድስት ናቸው ከአምስት መቶ እስከ አምስት መቶ ዘጠና ዘጠኝ ያመጡት ደግሞ ሰባ አምስት ተማሪዎች ሲሆኑ አራት ተማሪዎች ውጤታቸው በአራት መቶ ውስጥ የሚገኝ ተማሪዎች ናቸው። የትምህርት ቤታችንን ውጤት ለማሻሻል ተግተን ስንሰራ ነበር። በእነዚህ ተማሪዎች ላይ ትልቅ ስራ ሰርተናል። ተጨማሪ የትምህርት ክፍለ ጊዜ መድበን ስናስተምራቸው ነበር። የኮቪድ-19 ወረርሽኝ በኢትዮጵያ ተገኘ በተባለበት ጊዜ ተማሪዎቹ በወረርሽኙ ምክንያት ወደ ቤተሰቦቻቸው ሲሄዱም በቴሌግራም አማካኝነት ለተማሪዎቹ የሚሆኑትን የትምህርት ግብዓቶች ስንልክላቸው ነበር። መምህራን፣ የትምህርት ቤቱ ማህበረሰብና የኦሮሚያ ልማት ማህበር አመራሮች ባደረጉት ድጋፍ ነው ይህ ውጤት ሊገኝ የቻለው ብዬ አስባለሁ ብለዋል። የትምህርት ቤታቸውን ስኬትና ልምድ ለሌሎች ትምህርት ቤቶች በማካፈል ላይ እንደሚገኙም ጨምረው ገልጸዋል። ርዕሰ መምህሩ ከአንድ እስከ ስምንተኛ ክፍል ያሉ ተማሪዎች በተለይም ደግሞ የሰባተኛና ስምንተኛ ክፍል ተማሪዎች በትምህርት ቤታችን በሚያደርጉት ጉብኝት ልምድ ቀስመው ይሄዳሉ። ተስፋ አድርገው ይሄዱና አቅደው ይሰራሉ። በዚህ ምክንያት የስምንተኛ ክፍል ውጤት እንደተሻሻለ ይነገራል። ሌሎች ክልሎች ላብነትም የአማራ ክልል፣ የአዲስ አበባ ከተማ አስተዳደር እና የደቡብ ክልል መጥተው ልምድ እየወሰዱ ይገኛሉ። ብዙ ልምድ አካፍለናል። የሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ እንደ ሀገሪቱ በዚህ ዓመት ከፍተኛ ውጤት እንደተመዘገበ የ12ኛ ክፍል ውጤት ባለፈው ሳምንት ይፋ ሲደረግ አሳውቋል። በዚህ ዙሪያ ከትምህርት ሚኒስቴር የስራ ኃላፊዎች ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት አልተሳካም። በዚህ ዓመት ፈተናውን ከወሰዱ አጠቃላይ ተፈታኞች ውስጥ ሀምሳ አምስት ነጥብ ሰባት በመቶዎቹ ከ350 በላይ ማምጣታቸውን ኤጀንሲው አስታውቋል። የፈተናው ውጤት ካለፈው ዓመት ጋር ሲነጻጸር የተሻለ መሆኑ የተገለጸ ሲሆን በዚህም ከ600 በላይ ያመጡ ተማሪዎች 702 መሆናቸው ተገልጿል። የዓመቱ ከፍተኛ ውጤትም 669 ሆኖ መመዝገቡንም ኤጀንሲው አመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን እናመሰግናለን። ወደ ተከታዩ ቅንብር እንለፍ። ፕሬዚዳንት ጆ ባይደን የአገሪቱን መንገዶች ድልድዮችና ሌሎች መሰረተ ልማቶችን ለማዘመን በቅርቡ የሁለት ትሪሊዮን ዶላር በጀት ለመመደብ ማቅዳቸውን ይፋ አድርገዋል። ይሁን እንጂ እቅዱ በዩናይትድ ስቴትስ ምክር ቤቶች መሰናከሎች ሊገጥሙት እንደሚችሉ ይጠበቃል። ይህንን አስመልክቶ የቪኦኤ ዘጋቢ ሚሼል ኩዊን ያሰናዳችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዚደንት ባይደን የመሰረተ ልማት እቅዱን ያቀረቡት አንድ የመሰረተ ልማት ሊኖረው የሚገባውን ሁለንተናዊ እቅድ መሰረት አድርገው ነው። መንገዶችና ድልድዮችን መጠጋገን ብቻ ሳይሆን የብሮድባንድ የኢንተርኔት አገልግሎት ቴክኖሎጂን የመገንባትና የአየር ንብረት ለውጡን ተከትለው ያሉ ችግሮችን ለማሻሻል ጭምር ነው። የትራንስፖርት ሚኒስትሩ ፒት ቡትጂጅ በኤቢሲ ቴሌቪዥን ደስዊክ በተባለው ፕሮግራም ላይ ሲናገሩ ይህን ብለዋል። በእኔ አመለካከት ይህ በህይወት ዘመን አንድ የሚገጥም ነገር ነው። በሚቀጥሉት 50 ዓመታት ውስጥ በእንዲህ ያለ ቅንጅት የተገለጸ ሁለቱም ፓርቲዎች የጋራ ፍላጎት የታየበት ይህን አስመልክቶ ያለው ትዕግስት በስፋት የተሟጠጠበት ይህንንም ጉዳይ በጣም የሚደግፍና ቁርጠኝነት ያሳዩ ፕሬዚደንት ያሉበት ጊዜ ነው። በነገራችን ላይ ይህ በመሠረተ ልማት ጉዳዮች ብቻ አይደለም፣ በሌሎች ልንፈጥራቸው ባሰብናቸው የሥራ ዕድሎችም ጭምር ነው። በእቅድ ውስጥ የተካተተው የስራ እድል ፈጠራ በአገሪቱ የንጹህ ኃይል አቅርቦትን ለመገንባትና ይህንንም የሚንከባከቡ ባለሙያዎችን ቁጥር ከፍ ለማድረግ የታለመ ነው። የሪፐብሊካን መሪዎች እቅዱ በጣም ትልቅ መሆኑን ይናገራሉ። ጥቅል እቅዱ እንደ ኤሮፓ አቆጣጠር በ2030 ዓ ም ድረስ 500 የኤሌክትሪክ ተሽከርካሪዎች የኃይል ምንጭ የሚያገኙባቸውን ኃይል መስጫ ጣቢያዎች ለማቋቋም ነው። ሪፐብሊካኑ ሴኔተር ሮይ ብለንት በኤቢሲ ቴሌቪዥን ይህን ብለዋል። ሰዎች ስለ መሠረተ ልማት ሲያስቡ የሚያስቡ ስለ መንገድ፣ ድልድዮች፣ ወደቦችና የአውሮፕላን ማረፊያዎች ነው። የመሠረተ ልማት እቅድ ሲሉ ያንን አነስተኛ እቅድ ነው የመሠረተ ልማት እቅድ ብለው የሚጠሩት። ለእቅዱ የሚሆነው ወጪ አሸፋፈን ጉዳይ ራሱ አንድ መነጋገሪያ ነው። ጥቅል ዕቅዱ በትላልቅ የንግድ ድርጅቶች ላይ ተጨማሪ ቀረጥ መጣልን በምንጭነት ያነሳል። ሪፐብሊካኖች ግን ይህን ይቃወማሉ። የእቅዱ ረቂቅ በዲሞክራቶች መሪነት ለምክር ቤቱ የቀረበ ሲሆን በሚቀጥሉት ወራት ውስጥ ጸድቆ ለፕሬዝደንቱ ፊርማ እንዲቀርብ የታለመ መሆኑም ተመልክቷል። በጥቅል እቅዱ መጽደቅ የዲሞክራቲክ ፓርቲ አባላት ሕብረት ይፈተንበታል። ፕሬዝደንት ባይደን የሪፐብሊካንን አባላት ድጋፍ የማያገኙ ከሆነ በተለይ እኩል በኩል ያህል በተከፈለው የህግ መወሰኛው ምክር ቤት ውስጥ የሚገኙትን የሁሉም ዲሞክራቶችን ድምፅ የግድ ማግኘት ይኖርባቸዋል። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርድ ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሮ ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ሀምሳ አምስት በሚለው ቁጥር ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልዕክት አኖሩልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናግድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ ለም ኮቪድ-19ና አሳሳቢው የኢትዮጵያ ይዞታና ቀጣዩ ምዕራፍ በኢትዮጵያ ቁጥሩ በእጅጉ እያሻቀበ የመጣውን ስርጭት ለመከላከልና ብሎም ማህበረሰቡ እጅግ ከከፋ ችግር ላይ ከመውደቁ አስቀድሞ በተጨባጭ ሊደረጉ የሚችሉ አማራጮችን ለመፈተሽ የታለመ ተከታታይ ዝግጅት ነው። ባለፈው ዓመት በወረርሽኙ መጀመሪያ ሰሞን በዩናይትድ ስቴትስ የነበረውን በብርቱ ፈተናዎች የታጀበ ሁኔታ በማዛመድ በተለይ ለዛሬው የኢትዮጵያ ሁኔታ የሚበጁ ባሏቸው አማራጮች ዙሪያ ይወያያሉ። ዓለም ያለበትን የወቅቱ ይዞታም መልከ ት ያደርጋሉ። ተወያዮቹ በዩናይትድ ስቴትስ ና በኢትዮጵያ የጸረ ኮቪድ-19 ዘመቻ በንቃት የሚሳተፉ ሶስት የህክምና ባለሙያዎች ዶክተር እናውጋው መኃሪ፣ ዶክተር አሰፋ ጄጃው መኮንን እና ዶክተር ገበየው ተፈሪ ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው። የውይይቱን ሁለተኛ ክፍል የቀደመውን ዝግጅቱን እልባት ካደረገበት ይጀምራል። ዶክተር ናውጋ ወደ እርስዎ ልመጣ ነው። የኮቪድን እድሜ ያህል ማለት ይቻላል ገና ከመነሻው ጀምሮ በኢትዮጵያ ያለውን ሁኔታ እንዲህ የከፋ ደረጃ እንዳይደርስ ለማድረግ የተሰባሰበ የአማካሪዎች ቡድን ይመራሉ። በዚህ አማካሪ ቡድን ለህብረተሰብ ብቻ ሳይሆን ለጤና ባለሙያዎችም ለሳይንስ ሰዎችም የሚሆኑ የውይይት መድረኮችን በዙም አማካኝነት እያደረጋችሁ ዓመቱን በሙሉ ከኮቪድ ጋር የተገናኙ ስራዎችን ስትሰሩ ነው የቆያችሁት ተደጋግሞ ተነስቷል። የተፈራው ነገር የመጣ ይመስላል ኢትዮጵያ ቀደም ብሎ ዶክተር አሰፋ እንደገለጹት የህብረተሰቡ ዋና ነዋር ባህላችን፣ ልማዳችን የተለየ መሆኑ ለዚህ አደጋ ይበልጥ የሚያጋልጥ መሆኑ በዚያ ላይ የምንችላቸውና የማንችላቸው ጥርት ብለው የተለዩ ሁኔታዎች መኖራቸው በዩናይት ስቴትስ እንኳን በዚህ ትልቅ ኢኮኖሚ ውስጥ የቱን ያህል እንዳስቸገረ ይታወቃል። በኢትዮጵያ ስራ ሳይሰራ መኖር አይቻልበት ሀገር ውስጥ የሚቻለውን ነው አቅቶን የተገኘ ነው ምን ያሉ እርስ

ለምንድን ነው አሁን አለንበት ላይ ያለ ነው የሚለውን ጥያቄ መጠየቅ፣ በጣም ጥሩ ጥያቄ ነው የሚሆነው። በመሰረቱ መጀመሪያ ኮቪድ ወደ ኢትዮጵያ ሲገባ አንዳንድ ጃፓናዊ ታመመ ተብሎ የነበረው ሩጫ እኛ ጋር ምግዲቤት ሲደረግ ቁጥሩ አምስት ደረሰ አስራ አምስት ሰላሳ ገባ የተባለ የመጀመሪያ ሶስት ወር ሀገሪቱም በደንብ የተዘጋጀችበት ነበር። በደንብም ስለተዘጋጀች ብዙ ነገር ነገሩን ሳያዘገዩ አልቀለም። አይ ይሄ ዝም ብሎ የነጭ በሽታ ነው ሰው ይቀልል ነበረ። ዘመዶቻችን ኢትዮጵያ ሆነው እናንተ ነው የምናገላቸው እኛ ጋር እዚህ ሲደርስማ ደቅሟል፣ ደካማ ነው የሚለው። ትልቁ ድክመት የመጣው ከመሪዎች ነው። ለምሳሌ አንዱ የቤጅን ፕሬዚዳንት ፌስማስ ካላረገ ጓደኛው ጋር በአንዱ አንጫ እየጠጣ ህዝቡን ግን ፌስማስ ማድረግ አለብህ ያ ጭንብል ጭንብሏ

በመጨረሻ ቀላል የሆነው ህዝቡን ወደ መኮንን እንገባለን እና ከባዱ ችግር አሁን የመጀመሪያ ስድስት ወሯ ቆንጆ ነበረች። ሁሉም እንደውም አንዳንድ ሰዎች እጃችን ሳይቆስል አይቀርም በመታጠብ እያሉ የሚቀልዱም ነበሩ። እና ያኔ ደግሞ ኮቪድ በኢትዮጵያ በአመራርም ደረጃ የካቢኔት አጀንዳ ነበር። ከስድስት ወር በኋላ ነጋሪት ጋዜጣው ኤክስፓየር አለ። ከዚያ በኋላ ያ ድሮ የነበረው ቃይቃር ናይት ክለቦች ጀመሩ የሚሰጡት ትምህርቶቹ ጭንብል ማድረግ፣ እጅ መታጠብ፣ አይሶሌሽን ሁሉም ነገር ሁሉ የሚጠበቅ መደረግ አለባቸው እየተባለ ለሁሉ ይነገር የነበረው ቀረ። አንዳንዶቹ ይገባናል። አሁን ብዙ ይኛል። እንደዚህ ሀገር ለአንድ ሳምንት ቤት ጨሚል አይደለም፣ ቤት ውስጥ ብዙ ልጅ ይኖራል። ግን የማንችለውን ለምን አላረግም ሳይሆን ማድረግ የምንችለውን ለምን አላረግም። በዚ ኢትዮጵያ ካጋተማዋ ናሽናል ሴኪሪቲ ሊሾች ግርድ አለ፣ የኤትኒክ ኮንፍሊክቱ አለ ቦርደር አለ ኮቪድ አለ። ለእኔ ናምበር ዋን ኮቪድ ሌሎች ሁሉ እዚያችውን ጠብቀው ያው መስመር መያዛቸው አልቃ። አንደኛ ኮቪድ ማለት የጤና ጥበቃ ችግር ብቻ አይደለም፣ የጤና ጥበቃ የኢትዮጵያ ችግር ነው እና አንድ ሁሉንም ሴንትራላይ የሚያደርግ በሀገር ደረጃ የናሽናል ሴኩሪቲ ነው። መልካም። የቱን ያህል አሳሳቢ መሆኑን ነው በቅርበት እንደሚከታተል ሰው እንደሚያሳስበውምና ሊደረግ የሚችለው ነገር ላይ ትኩረት እንዲደረግ እያነሳችው ያላችሁት። እስኪ ከሚያሳስበው ከሚያስጨንቀው ወደ ተግባራዊ ሁኔታ አንለፍ። መጀመሪያ ላይ ብዙ ነገር ሊደረግበት የሚችል የወረርሽኝ አይነት ጥንቃቄዎቹም በአንጻራዊ ሁኔታ ቀላል የሆኑ ደጋግሞ የሚነገሩት ጥንቃቄዎች በግለሰብ ሊደረጉ የሚችሉ አሉ። በኋላ ግን ታሞ በመማቀቅ የሚከተለው ብቻ ሳይሆን ለመጠንቀቅ የሚደረገውን ብዙ ያስከፍላል። በጣም ውድ በሽታ ነው፣ በብዙ መንገድ ቀደም ብለን እንዳነሳ ነው። ተስፋ የሚያስቆርጥ በሚመስለው ውስጥ እስኪ ተስፋን ፈንጠግ በሕክምናው ረገድ እንደ ኢትዮጵያ ያሉ ብዙም የሕክምና እገዛው መሰረት አጥጋቢ ነው በማይባልበት ሁኔታ ውስጥም ሊሰሩ የሚችሉ ባለፈው አንድ አመት ውስጥ በተለያዩ አካባቢዎች ይልቁንም ብዙ ሰው ባለቀበት በዚህ በዩናይት ስቴትስ ተሞክረው የሰሩ የጠቀሙ ናቸው የምትሏቸውን እናስቀድምና በሌላ መንገድ ደግሞ ከህክምና ውጭ ሊደረጉ የሚችሉትን እናስከትላለን። ዶክተር ገበየሁ ላነሳው ጥያቄ ሁለት መንገድ ነው ያለው፣ አንደኛው መከላከያው ምን፣ ሁለተኛው ህክምናው ላይ ያለው መንገድ ነው። ከታሪክም ስለማንማር ነው በአንድ አመት መሰላቸት የመጣ እንጂ የዛሬ መቶ አመት መጥቶ የሄደው የህዳር በሽታ በአንድ ጊዜ አይደለም መጥቶ ሄደ። ሁለት አመት ነው የቆየው። ሲመጣ ሲሄድ ሲመጣ ሲሄድ ቆይቶ የመጨረሻ ወረራ ብዙ አጥፍቶ ነው የተመለሰው እና መቼም በብዙ ነገር ከታሪክ አንማርም። አንድ አመቷ ብዙ አይደለችም እንደኛ ባህሪ። እንደውም ቫይረሱ የማይለቀን እየተመላለሰ የሚያጠቃል ሊሆን ይችላል። ወደ መከላከያው ተግባር ስንሄድ መከላከያ ተግባሩን በትክክል ተርጉመው አሁን እኮ ወደ ነበሩት የኢኮኖሚና የእንቅስቃሴ አቅጣጫ እየተመለሱ ያሉ ሀገሮች አሉ። እንደ ምሳሌ የሚጠቀሱ ከቪየትናም፣ ታይዋን፣ ሰሜን ኮሪያ እዛ አካባቢ ያሉ ሀገሮች በሙሉ አውሮፓ እና አሜሪካ ምሳሌ መሆን አልቻሉም። እሱን እንተማመን። እንደውም አብዛኛው ኮቪድ ቫይረስ የሚመጣው እሱ ነው። ቤት ይዘጋ ወይ ስራ ይዘጋ አደለም። እንጀራ ለማግኘት ስራ የሚወጣ ከሆነ ማስክ ተደርጎ ግን፣ ከዛ ውጭ አስፈላጊ ያልሆኖቹን ስብስቦች ደግሞ ማስቆም አስፈላጊ ነው። እንደዛ ካልሆነ ችግር ይመጣል። ይሄ እንደው ያልተቀየረ ነገር በኮቪድ በኩል ደጋግም የምናገረው ነገር የመከላከያ መንገዶች አልተቀየሩም። ሌላው ወደ ሕክምናው ስንመጣ እንግዲህ ዶክተር አሰፋን በደንብ የሚያውቀው ነገር አለ የሳምባ የተንፈሻ አካላት ስፔሻሊስት ስለሆነ እዚህ ሀገር ሲመጣ ሕክምናውም ስታንዳርድ አልነበረም ብዙ ሰው አልቋል፣ ከኒውዮርክ ጀምሮ። አሁን ግን ስታንዳርድ ሆኖ ጋይድ ላይን እየወጣ ኢንፌክሽየስ ዲዚዝ የራሱ ጋይድ ላይን አለው፣ ኤን አይ ኤች የራሱ ጋይድ ላይን አለው። እና አንድ ነገር ጋይድ ላይን ሆና እንደ ፍቱኑነቱ ወይም ተግባራዊነቱ ጠቀሜታ አለው የተባለው ሰዎች ሲታመሙ ዘሎ ወደ ቬንቲሌተር ከማስገባት ይልቅ መሃል ላይ ኦክስጅንን ሞቅ አርጎ እርጥበት ያለው አርጎ የሚሰጥ ሃይ ፍሎ ናሳል ኦክስጅን የሚባል ነገር እሱ ብዙ ጥቅም እንዳለ አንደኛ ሆስፒታል ቆይታ ይቀንሳል፣ ሁለተኛ የታመሙ ሰዎች ወደ ቬንቲሌተር ከመሻገራቸው ይቀንሳል፣ የሞት ቁጥር የመሳሰሉት ይቀንሳል። ኢትዮጵያ ቬንቲሌተር ማሰለፍ ምችለው አይደለም። ይሄ ማሽን ግን ያን ያክል ውድ ስላልሆነ በዛ ማሽን በተለያዩ ቦታ አገልግሎት መስጠት ይቻላል። ኢንቴንሲቪስት አይፈልግም፣ በተገኘበት ክፍል የሚሰጥ ነው። አሁን ትልቁ ችግር ምንድን ነው? በእርግጥ አፍትጦ የወጣው የኦክስጅን እጥረት ነው። በኮቪድ የታመመ ሰው በደቂቃ ስልሳ ሊትር ነው የሚሰጠው በሲሊንደር የሚቻል አይደለም። ይሄ ኦክሲጅን ከሲሊንደር እየቀዱና የህመሙ ቁጥር እየበዛ ከፍተኛ ወይም አደገኛ ህመም ላይ የደረሱ ሰዎች ቁጥር ከጨመረ ኦክሲጅኑ አይበቃም። ኦክሲጅን ባለማግኘት ብቻ ብዙ ሰው ህይወት ሊያልፍ ይችላል እና ለዛም እንግዲህ የቺ ሃይፍሎ የምትባሏ ማሽን ኢንቢትዊን አለች። የኦክሲጅን ሶርስ ደግሞ መፈለግ አለበት በጣም በጠና ላልታመሙ ሰዎች ከዚህ ሀገር የአካባቢን አየር ወደ ኦክስጅን የሚቀይሩ ኮንሰንትሬተር የሚባሉ ማሽኖች አሉ። እነሱ እንደ መካከለኛ ለታመመው ሰው ተሰጥቶ ከፍተኛ ፍሎ የሚፈልገው ኦክስጅን በጠና ለታመሙት ሊሆን ይችላል እና ችግሩ ሰፊ ነው። እኔ እስማማለሁ ዶክተር ናው ጋር። ይሄ ከናሽናል ሴኪሪቲ ብቻ አይደለም፣ ኢኮኖሚም ነው። ኮቪድ በብዙ ነገሩ ሁሉንም ሀገሩን አጠቃሎ ችግር ውስጥ የሚከት ስለሆነ እንደ አንድ ትልቅ ችግር በፖሊሲ ደረጃ ቅድሚያም ተሰጥቶት እዚህ ያየ ነው። አስተዳደሩ አዲሱ አስተዳደር ሲመጣ መጀመሪያ ቅድሚያ የሰጠው ኮቪድ ነው። ሌላም አድርገው ሌላውን አስከትለው ነው የሄዱትና እና ብንሸሸው የምናመልጠው ነገር አይደለም። የቫይረሱ ባህሪ ይቀይራል። ዝርያውን በቀየረ ቁጥር የቫይረሱ ባህሪ ይቀይራል። የሰው ባህሪ ነው ደግሞ አዲስ ቫይረስ እንዲፈጠር የሚያደርገው እና አዲሱ ቫይረስ ሰው የመግደል ችሎታው፣ ሰው የማሳመም ችሎታው ጨምሯል። ሌላው የከፋ ነገር ያየነው ምንድን ነው? በፊት ስናስተውል ወይም በምናየው መረጃ በብዛት በቫይረሱ ይጠቃሉ የምንላቸው በእድሜ የገፉ ተደራቢ በሽታ ያለባቸው ሰዎች ነው። ግን ከወደ ጀርመን የመጣው ሪፖርት የሚያሳየው አሁን አይሲ ውስጥ እየገቡ ያሉት የአርባ እና የሰላሳ ዓመት ጎልማሶች ናቸው። ይሄ በቫይረሱ ክፋት ምክንያት ነው እና ኢትዮጵያ ከዚህ ቀደም ዳሰስ አድርጎ በሄደው ለቀቅ አድርጎ በሄደው በድሮ ቫይረስ ቀላል ነው ብሎ መዝናናት የማይቻልበት ሁኔታ ነው ያለው። መልካም ዶክተር አሰፋ ወደ እርሶ ልምጣ። ዶክተር ገበየው ጀመራ አድርገውታል። በኢትዮጵያ ሁኔታ የኢትዮጵያ ሕክምና አቅርቦትም ሊረዳ ሊሰራ የሚችል እርስዎ የጽኑ ህሙማን ሐኪምም እንደመሆኑ የሳምባ ህሙማንን እንደሚረዳ ልዩ ባለሙያም በአብዛኛው የመተንፈሻ አካላትን የሚያዳክምና የሚያሽመደምድ በሽታ እንደመሆኑ ምን ሊደረግ ይችላል? በኢትዮጵያ ተጨባጭ ሁኔታ ቀደም ሲል ዶክተር ገበየው ባነሷቸው ላይ አድማጮች ውይይቱ አልተቋጨም፣ ይቀጥላል። ሙሉን ተከታታይ ውይይት በማህበራዊ ሚዲያ ገጾቻችን ላይ እናኖራለን። ለአሁኑ የውይይቱን ተሳታፊዎች እናመሰግናለን። አንድ በስዊዘርላንድ የተቋቋመ አዲስ የንግድ ድርጅት አስርት ዓመታት ያስቆጠረ ቴክኖሎጂን በመጠቀም በኮሮና ቫይረስ ወረርሽኝ ወቅት የአየር መንገድ ተጓዦች ሙሉ ደህንነት እንዲሰማቸው ማድረግ ችለዋል። የአሜሪካ ድምፁ አራሽ አርባ ሳዲ ያጠናቀረውን ዘገባ ስመኝ ሸቆየ ታቀርበዋለች። ቫይረስ የመግደል አቅም ያለው ሮቦት በዙሪክ አውሮፕላን ውስጥ ያሉት መተላለፊያዎች ውስጥ ይዘዋወራል። ሮቦቱ አልትራ ቫዮሌት የተሰኘውን የኤሌክትሮማግኔቲክ ጨረር ለመልቀቅ ያለ ሰው ብቻውን መንቀሳቀስ አለበት። ይህ እንዴት እንደሚሆን ዩቬያ የተሰኘው ድርጅት ተባባሪ መስራች የሆኑት ዦዳክ ኤልሜዣር ያስረዳሉ። አዲስ ቴክኖሎጂ አይደለም፣ ግን አደገኛ ነው። ስለዚህ ሁሉንም ሰራተኞቻችንን ጨረሩ ከሚያርፍበት አካባቢ ሁሉ ማራቅ አለብን። ለዚያ ነው ሮቦቱን የሰራ ነው። አልትራቫዮሌት ወይም ዩቪ የተሰኘው ጨረር ሰዎችን ለካንሰር ያጋልጣል። ነገር ግን የዩቪያ መስራቾች እንደሚሉት ይህ አስርት ዓመታት ያስቆጠረ ቴክኖሎጂ በሮቦት እንዲሰራጭ ማድረጋቸው የኮሮና ቫይረስን ለመግደል ያስችላል። ኤልሜዣር እንደሚሉትም አውሮፕላኖችን በሰው ከማጽዳት ይልቅ በዚህ መልኩ ቫይረሱ እንዲጠፋ ማድረግ የበለጠ አስተማማኝ ነው። ጨረሩ ምንም አይነት የኬሚካል ውጤቶች በአካባቢው ላይ አይተዉም። ያ ደግሞ ለመንገደኞች የበለጠ ደህንነት እንዲሰማቸው የሚያደርግ ነው። ምክንያቱም በመቀመጫቸው ላይም ሆነ በየትኛውም ቦታ ምንም አይነት ኬሚካል የነካው ነገር አይኖርም። አንድ ሮቦት የአውሮፕላኑን ሙሉ መተላለፊያ ከቫይረስ ነፃ ለማድረግ የሚወስድበት ጊዜ አስራ ሶስት ደቂቃ ብቻ ነው። ይሄ ደግሞ በስዊዘርላንድ ለሚንቀሳቀሰው ሄልቪክ አየር መንገድ ትልቅ ዜና እንደሆነ የአየር መንገዱ ቃል አቀባይ የሆኑት ሜህዲ ገይነን ይናገራሉ። እንደ አየር መንገድ በአሁኑ ሰዓት የመንገደኞቻችንን አመኔታ ከመመለስ የበለጠ ነገር የለም። ስለዚህ መንገደኞቻችንና ሰራተኞቻችን አውሮፕላኑ አስተማማኝ ነው፣ ከቫይረስና ከባክቴሪያ የጸዳ ነው ብለው ካሰቡ እንደገና በአየር መጓዝ ይጀምራሉ። የዩናይትድ ስቴትስ የምግብና መድኃኒት ቁጥጥር አስተዳደር እንደሚለው ኤሌክትሮማግኔቲክ ጨረር አየር፣ ውሃና ሌሎች የጠጣር ዕቃ የውጭ ክፍሎችን ከቫይረስ ማጽዳት ይችላል። ነገር ግን እንደ አቧራ ባሉ ቀላል ነገሮች በቀላሉ ሊሸፈን ይችላል። ዩቪያ በአሁኑ ሰዓት ይህን ስራ ማከናወን የሚችሉ ሶስቱ ሮቦቶች ያሉት ሲሆን አንደኛው ባለፈው አመት ሰባ አምስት በመቶ እንቅስቃሴ ቀንሶበት በነበረው የዙሪክ አየር መንገድ ስራውን አሳይቷል። በአራሻ ረብሳዴ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ዘጋቢዎቻችንን እናመሰግናለን። አሁንን ተከታዩ ቅንብር አፍሪካ ነክ ርዕሶች ይሆናል። በከፍተኛ ሁኔታ የታጠቁ የካሜሩን ፖሊሶች ለተከታታይ ሁለት ቀናት የተቃውሞ መሪዎችን ስብሰባ እንደበተኑ ታውቋል። የተቃውሞ መሪዎቹ የተሰበሰቡት ለአርባ ዓመታት ያህል በስልጣን ላይ የቆዩት የ88 ዓመቱ የሀገሪቱ ፕሬዚዳንት ፖል ቢያን አገዛዝ በዲሞክራሲያዊ መንገድ መለወጥ ያስፈልጋል ያሏቸውን የለውጥ ሀሳቦችን ለማቅረብ ነበር ተብሏል። ከተቃውሞ መሪዎቹ ውስጥ ለሀገሪቱ በፕሬዚዳንትነት ተወዳድረው የነበሩ ሶስት ፖለቲከኞች ይገኙበታል። የስብሰባው መበተን ለዚህን ያህል ጊዜ በስልጣን መቆየት ለመቆየት ከአፍሪካ ሁለተኛው ከሆኑት ፕሬዝዳንት ሰላማዊ ሽግግር ለማድረግ እንዲቻል የተደረገውን ሙከራ እንደሚያሰናክልም የተቃውሞ መሪዎቹ መናገራቸውን የአሜሪካ ድምጽ ዘጋቢ ሞኪ ኤድዊን ኪንዴዜካ ከያውንዴ በላከው ዘገባ ጠቅሷል። አዳነች ወሳሀዬ ለአፍሪካ ንክ ርዕሶች እንደዚህ ታቀርበዋለች። ሰባት የተቃውሞ መሪዎች ባለፈው ረቡዕ በያውንዴ ያደረጉት ስብሰባ በፖሊሶች የተበተነው የምርጫ ሂደቱን ለረጅም ጊዜ ስልጣን ላይ ከቆዩት ፕሬዚደንት ቁጥጥር ስር ለመፈልቀቅ ሲሉ የለውጥ ሀሳቦችን ለማቅረብ በሞከሩበት ወቅት በግዴታ ከስብሰባ ቦታ እንዲወጡ መደረጉን ገልጸዋል። ባለፈው ቅዳሜ ስለ ጉዳዩ ኦፊሴላዊ መግለጫ አውጥተዋል። ከስብሰባው ተሳታፊዎች አንዱ ፕሪንስ ማይክል ንጉሴ ኤኮሶ ናቸው። የተቃዋሚው የተባበረው ሶሻሊስት ዲሞክራቲክ ፓርቲ ፕሬዚደንት ናቸው። ለስብሰባው የተሳተፉት ስለ ምርጫ ማጭበርበር ክስ ከተነሳ በኋላ ውጥረቱን ለማርገብ ይቻል ይሆናል የሚል ተስፋ በማሳደራቸው እንደሆነ ተናግረዋል። የተቃውሞ መሪዎች እንደሚሉት በድህረ ምርጫው ውጥረት የሰፈነው ምርጫው ለብያው ገዢ ፓርቲ የካሜሩን ሕዝባዊ ዲሞክራሲያዊ ንቅናቄ በሚያመች መንገድ ተጭበርብሯል የሚል ክስ ከተሰማ በኋላ ነው። ለእኛ ለፖለቲካ መሪዎቹ የምርጫ ህግ ከአጠቃላይ የካሜሩን ህዝብ ፍላጎትና ምኞት ጋር ይመጣጠን እንደሆነ ማየት ያስፈልገን ነበር። ዲሞክራሲ በማይተገበርበት አገር ነው የምንኖረው። መንግስት የፖለቲካ መሪዎች እንዲሰበሰቡ አይፈልግም። ፖሊሶች ደግሞ ምንጊዜም ቢሆን ስብሰባዎችን ከመበተን ወደኋላ አይሉም። በተጨማሪም ሀቀኛ ዲሞክራሲ እንዳይኖር እንቅፋት የሚሆነው ምንድን ነው ስለሚለው ጉዳይ መወያየት ግድ ይለን ነበር። ከዚያም እንግዲህ ተቃዋሚ ፓርቲዎቹ ስለ አንዳንዶቹ ዋና ዋና ነጥቦች ለመወያየት ምክንያታዊ የሆነ መድረክ ስለመመስረት ጉዳይ እንዲነጋገሩ ነበር ዓላማው። ፖሊሶች በስብሰባው አዳራሽ ገብተው ስብሰባው ወዲያውኑ እንዲያቆም ሲያዙ የተቃውሞ መሪዎቹ በሰላም በመውጣታቸው ድብድባንና የጭካኔ ተግባሮችን ለማስወገድ መቻሉን ይኮሶ ተናግረዋል። መንግስት በበኩሉ የተቃውሞ መሪዎቹ ስብሰባ እንዲቋረጥ ያዘዝኩት የካሜሩን ሕግ በሚያዘው መሰረት የመሰብሰብ ፈቃድ ስላልያዙ ነው ይላል። በስብሰባው ከተገኙት መካከል ሁለቱ ከሁለት ዓመታት በፊት ጥቅምት ወር ላይ ለፕሬዝዳንትነት ተወዳድረው የተሸነፉ ናቸው። ፕሬዝዳንታዊ ምርጫውን አሸንፌ የነበር ነገር ግን ብያ ድሌን ሰረቀ የሚሉት ሞሪስ ካምቶ የተቃዋሚዎቹን ስብሰባ የማቋረጡ ተግባር በዲሞክራሲያዊ ሂደት ላይ የሚፈጸም ሌላ በደል ነው ብለዋል። ካፕራል ሊቢ የተባሉ የብሔራዊ እርቅ ተቃዋሚ ፓርቲ ተወካይ የምክር ቤት አባል ለሀገሪቱ ፕሬዝደንትነት ተወዳድረው ነበር። ጃሽዋ ኦሲም የሶሻል ዲሞክራቲክ ፓርቲ ምክትል ፕሬዚደንት ሲሆኑ፣ እሳቸውም ለፕሬዚዳንትነት ተወዳድረው ነበር። ሁለቱም ፖለቲከኞች ታዲያ ስብሰባው እንዳይካሄድ መከልከል በዲሞክራሲ ላይ ሌላ በደል መፈጸም ነው ብለዋል። የካሜሩን የከፍተኛ ትምህርት ሚኒስትር ጃክ ፌም እንዶንጎ በበኩላቸው በአሁኑ ወቅት በምርጫ ሕግ ላይ ለውጥ ማድረግ አያስፈልግም ይላሉ። የካሜሩን ህዝብ ከሁለት ዓመታት ተኩል በፊት በተካሄደው ፕሬዝዳንታዊ ምርጫ ሰባ አንድ ከመቶ ድምፁን ለፖል ቢያ ሰጥቷል ነው ያሉት። ይህም ከሁሉም የቢያ ፖሊሲዎችና ሕጎች ጋር እንደሚስማማ ያመለክታል ብለዋል። ህዝቡ ፖል ቢያ ለምርጫው ሲወዳደሩ የገቧቸውን ቃሎች በመፈጸም ላይ እንዲያተኩሩ ነው የሚፈልገው ይላሉ እንዶንጎ። እንዶንጎ አያይዘውም የፖለቲካ ፓርቲዎቹ እንዲለወጥ የሚፈልጉት ህግ ካለ ምክር ቤቱ አስፈላጊ ሆነው ካገኘው እንዲመለከተው ለማቅረብ ይችላሉ ብለዋል። ማሞን እንጆያ በካሜሩን መልካም አስተዳደር እንዲኖር ከሚታገሉት የሲቪል ህብረተሰብ ቡድኖች አባላት መካከል አንዱ ናቸው። ማንኛውም ከተቃዋሚዎች የሚቀርብ የምርጫ ህግ እንዲለወጥ የሚጠይቅ ሀሳብ በቢያ ቁጥጥር ስር በሆነው ምክር ቤት ያሉት አባላት የድምፅ ብዛት እንደሚወድቅ እንጆያ ያስረዳሉ። ቢያና የካሜሩን ህዝባዊ ዲሞክራሲያዊ ንቅናቄ ፓርቲያቸው እንደ አውሮፓ አቆጣጠር በ1985 ዓ ም ሲመሰረት ለሀገሪቱ ህዝብ የተናገሩትን ፖሊሲና እሴት ትተዋል ይላሉ እንጆያ። ቢያና ፓርቲያቸው የምርጫ ማጭበርበርንና የመንግስት ገንዘብ ምዝበራን ሊያቆሙ የሚችሉ ህጎች እንዲወጡ ለማድረግ ዝግጁ አይደሉም ብለዋል ማይሙን ምንጆያ። የ88 ዓመት ዕድሜ የሆኑት ቢያ ከ40 ዓመታት በላይ ለሆነ ጊዜ በስልጣን ቆይተዋል። ለሰባት ዓመታት ያህል በጠቅላይ ሚኒስትርነት፣ ለ38 ዓመታት ያህል ደግሞ በፕሬዚደንትነት እንደ አውሮፓ አቆጣጠር በ2008 ዓ.ም በስልጣን የመቆየት ገደቡን ከህገ መንግስቱ እንዲሰረዝ በማድረግ ላልተወሰነ ጊዜ በስልጣን ላይ እንዲቆዩ አስችሏቸዋል። በሀገሪቱ የተደረጉትን ምርጫዎች ሁሉ አሸንፈዋል። ተቃዋሚዎቹ ግን ቢያ የምርጫውን ህግ ለእሳቸውና ለፓርቲያቸው በሚያመች መንገድ ቀይሰውታል በማለት ሁሌም ሲቃወሙት ቆይተዋል። ቢያ ለረጅም ጊዜ በስልጣን ላይ ለመቆየት ሁለተኛው የአፍሪካ መሪ ሆነዋል። የጎረቤታቸው ሀገር ኢኳቶሪያል ጊኒ መሪ ኦቢያንግ ንጉዌማ እንደ አውሮፓ አቆጣጠር ከ1979 ዓ ም አንስቶ በስልጣን ላይ ቆይተዋል። አዲሱ የቢያ ስልጣን ጊዜ ሲያበቃ 93 ዓመት ዕድሜ ይሆናቸዋል። በከባድ የታጠቁ የካሜሩን ፖሊሶች ለተከታታይ ሁለት ቀናት የተቃውሞ መሪዎችን ስብሰባ ስለመበተናቸው የተቀዳበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና አቆዩን። ዘጋቢዎቻችንን እናመሰግናለን። አድማጮች፣ የዛሬ የመጨረሻ መሰናዷችን ስፖርት ነው። ለዝግጅቱ ከሀብታሙ ስዩም ጋር ልተዋችሁ። ያለፈው ሳምንት ለኢትዮጵያን የእግር ኳስ አፍቃሪያን ደስታን ሰጥቶ አልፏል። ከስምንት ዓመታት በኋላ ሀገሪቱ ዳግም ወደ አህጉራዊው ትልቅ የእግር ኳስ ፉክክር የአፍሪካ እግር ኳስ ዋንጫ ተመልሳለች። ማክሰኞ ዕለት አቢጃን ላይ በነበረው ጨዋታ በኮትዲቯር ሶስት ለአንድ የተሸነፈችው ኢትዮጵያ ቀደም ባሉት ጨዋታዎች ባስመዘገበቻቸው ድሎች ተደግፋ ያለችበት ምድብ ኬ ሁለተኛ አላፊ አገር ሆናለች። በተመሳሳይ ቀን ቶማሲና ላይ የተገናኙት ኒጀርና ማደጋስካር ካለ ግብ አቻ መውጣታቸው ኢትዮጵያ በ9 ነጥብ ወደ 33 ተኛው የአፍሪካ ዋንጫ እንድታልፍ አግዟታል። በአውሮፓውያኑ አቆጣጠር በመጪው ዓመት ጥር ላይ ካሜሮን ያውንዴ በሚስተናገደው አህጉራዊ ፉክክር ላይ 24 ቡድኖች ይሳተፋሉ ከአፍሪካ ዋንጫ መስራች ሀገራት መካከል ጉዳዮች የሆነችው ኢትዮጵያ በአውሮፓውያን አቆጣጠር በ1962 ዓ ም ዋንጫ አንስታለች። በተከተሉት ዓመታት የቀደመ ብቃቷን ማስመለስ ያልቻለችው ኢትዮጵያ በአውሮፓውያኑ 1982 ሊቢያ ላይ ከተካሄደው 13ኛው የአፍሪካ ዋንጫ በኋላ ዳግም ወደ ውድድሩ መመለስ የቻለችው ከ36 ዓመት በኋላ የዛሬ 8 ዓመት በደቡብ አፍሪካ በተደረገው 29ኛው የአፍሪካ ዋንጫ ውድድር ነበረ። ከ8 ዓመታት በኋላ ቡድኑ ዳግም ወደ ውድድር መመለሱ ያስፈነደቃቸው የእግር ኳስ አፍቃሪያን ደስታቸውን በዋና ከተማዋ አዲስ አበባ አበባ ሲገልጹ ታይተዋል። ኬንያዊቷ ሩት ቺፔንግቴች የዓለም ግማሽ ማራቶን ክብረ ወሰንን መስበሯ ታውቋል። ቱርክ ውስጥ በተደረገው የኢስታንቡል ግማሽ ማራቶን ላይ ድሉን ያስመዘገበችው ሩት የገባችበት ሰዓት አንድ ሰዓት ከ4 ደቂቃ ከ2 ሰከንድ ነው። ይህ ሰዓት ከቀደመው ክብረ ወሰን በ29 ሰከንድ የተሻለ ነው። የ26 ዓመቷን የሁለት ጊዜ የውድድር ባለድል በ38 ሰከንዶች ዘግይታ ተከትላት የገባችው ኢትዮጵያዊቷ የዓለም ዘርፍ የኋላው ናት። ሌላኛዋ ሁለት ጊዜ የ5000 ሜትር የዓለም ቻምፒዮን ሄሌን ኦቤሬ ከኬንያ በውድድሩ ሦስተኛ ወጥታለች። ዘገባው የሮይተርስ ነው። ደቡብ ኮሪያ በ2030 የአውሮጳውያን ዘመን የሚደረገውን ኦሎምፒክ ከሰሜን ኮሪያ ጋር ተባብራ ለማዘጋጀት ያላትን ፍላጎት ለዓለም አቀፉ የኦሎምፒክ ኮሚቴ አስታውቃለች። በ2018 የደቡብ ኮሪያው መሪ ሙንጂን ኢንና የሰሜን ኮሪያው ኪም ጁን ኡን በጋራ ኦሎምፒክን ለማዘጋጀት መስማማታቸው ይታወሳል። ሮይተርስ እንደዘገበው በሶልና ፒዮንግያንግ ትብብር እንዲዘጋጅ የታሰበው ስፖርታዊ ዕቅድ ከድንበር ወዲያ ወደ መጻኤው ዘመን የሚል መርህ እንዳለው ተነግረዋል። ዓለም አቀፉ የኦሎምፒክ ኮሚቴ አንድ የአውስትራሊያ ከተማን በተጣማሪ አዘጋጅነት መጠቆሙ ይታወሳል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።